ማኅደረ ዜና። አምና የነገን ቀን ስራኤል ለመፈጸም ቃል እገባለሁ። ቃል የእምነት ዕዳ ነው እንዲል ባለቅኔው። እሳቸውም አሉት አምና ክረምት ቃል ለምብርቱ ነው። ቃላቸውን ገቢር አድርገው ይሆን? እንዴታ በዓይናቸው እሳቸው ካለምንም መታከት ሮጭ አለው። በጣም በርካታ ድሎች አምጥቻለሁ። በአንድ አመት ሊታሰቡ የማይችሉ ነገር አድርጌ ያለው ዶክተር አብይ አህመድ አሊ ሮጠዋል፣ ይሮጣሉም። ጊዜው ግን ይከንፋል። አንድ አመት፣ የአመቱ ሩጫ፣ ድል፣ ውጤት፣ ጥፋት፣ ውድቀቱ የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። በእርግጥም ሮጡ። የህዝብ ድጋፍም ጎረፈላቸው። አዲስ አበባ ሰኔ። ታላቅ ክብርና ከፍተኛ ደስታ እየተሰማኝ ነው። አስመራ ሐምሌ። አስመራ ጻዕዳ واشنطن، هاملي. فرانكفورت، تكمت. أيلان شونان جوتان كمسلم واشنطن. السلام عليكم ورحمة الله وبركاته. ከኦርቶዶክስ ክርስቲያኖች ጋር እንደገና ዋሽንግተን ሰላሙ እንዲመጣ ያስፈለገበት ዋናው ምክንያት ኦርቶዶክስ ሀገር ስለሆነች ነው እያሉ ቀጠሉ። ጊዜውም ባለቅኔው እንዳለው በጊዜ ቀለበት ሰተት ነገ አንድ ዓመት ውጤት የተሰራው በተለይ የፖለቲካ ምህዳሩን ማስፋት ሊበራላይዜሽን የምንለውን በደንብ ሰርተውታል። የአምባገናዊ እርግጫ፣ የአምባገናዊ አፈና ምልክቶች የነበሩት የፖለቲካ እስረኞች መፈታት፣ የሚዲያው ምህዳር መስፋት፣ የፖለቲካ ፓርቲዎች መመለስ እና እንደፈለጋቸው መንቀሳቀስ ሙሉ በሙሉ ለማለት በምትችለው መልኩ ነጻነት በሀገሪቷ ውስጥ እንዲሰፍን ተደርጓል። ጀዋር መሐመድ፣ የፖለቲካ አጥኚ፣ የኦሮሞ መብት አቀንቃኝና የኦኤምኤን ስራ አስኪያጅ በሀገር ውስጥ በእርግጥም አብይ ስልጣን ከመያዛቸው በፊት ቢጀመርም የኢትዮጵያ ወህኒ ቤቶች ለአመታት ያጨቁም ያሰቃዩቸውን እስረኞች ወደ ውጭ የተፉት በአብይ ውሳኔና እርምጃ ነው። 150 ሺህ ገደማ ስደተኛ ፖለቲከኞች በአሸባሪነት የተወነጀሉም የታጠቁም ደም የተቃቡ ሳይቀሩ ተግተልትለው ኢትዮጵያ ገብተዋል። ታፍነው የነበሩም መገናኛ ዘዴዎች ተለቀዋል። አፋኝ የሚባሉ ህጎች ተሻሽለዋል ወይም እንዲሻሻሉ ተወስኗል። ሙሰኞች በጥቂቱም ቢሆን ተጠያቂ እየሆኑ ነው። በምጣኔ ሀብቱ መስክ መንግስት የሚቆጣጠራቸው ትላልቅ ኩባንያዎች ሙሉ በሙሉ ወይም በከፊል እንዲሸጡ ቢያንስ በውሳኔ ደረጃ ተወስኗል። ኖርዌያዊው የፖለቲካ አጥኚ ፕሮፌሰር ክጄትል ትሮንቮል የአብይን ድል ባጭር አረፍተ ነገር ይገልጹታል። ፈላጭ ቆራጩን መንግስት መነቃቅረውታል። የተለያዩ ሀሳቦች በአደባባይ እንዲወጡ ከመቀበል አልፈው ጋብዘዋል። የምጣኔ ሀብት አዋቂና የፖለቲካ ተንታኝ ፕሮፌሰር መሐመድ አባ ጀበል ጣሂሮም የፈጣኑ ለውጥ በጎ ውጤት መጥፎም አስከትሏል ባይ ናቸው። እንግዲህ ይሄ ለውጥ አንጻራዊ ሰላምም አምጥቷል አንጻራዊ ነጻነትም አምጥቷል። አንጻራዊ ነጻነት ሲመጣ ደግሞ ብዙ ኢንተረስቶች፣ በፊት ታፍነው የነበሩ ኢንተረስቶች ፊት ለፊት መጥተው ይሄንን አንጻራዊ ሰላምና ነጻነት ለራሳቸው ኢንተረስት ለራሳቸው ጥቅም መጠቀም ሲጀምሩ ሽኩቻ ተጀመረ። መጥፎ ከሚባሉት ዋናው በየስፍራው ሺዎችን የገደለ ሚሊዮኖችን ያፈናቀለው ግጭት ነው። አብዛኛው የጎሳ መልክና ባህሪ የተላበሰ በመሆኑም አንዱን ከሌላው ነጥሎ ተጠያቂ ወንጀለኛውን ለይቶ ማወቅ ለውጭው ሲበዛ ከባድ ነው። ጀዋር እንደሚለው ግን ግጭት ትርምሱ የዲሞክራሲያዊ ስርዓት ግንባታም ገና ያለመጀመሩ ጉድለት አብነት ነው። የዲሞክራታይዜሽን ስራ ግን ገና አልተጀመረም። ምክንያቱም የፖለቲካ ምህዳሩን ካሰፋህ በኋላ ነጻነትን ካመጣህ በኋላ ያ ነጻነት የህግ ከለላ ያስፈልገዋል። ያ ነጻነት የህዝቦች እና በተለይ የልሂቃን ስምምነት እና ኮንትራት ያስፈልገዋል። ያን በመስራት ደረጃ ጠቅላይ ሚኒስትሩ ብቻ ሳይሆን የሀገሪቷ የፖለቲካ ልሂቃን በጣም በጣም ወደኋላ ቀርተዋል። ፕሮፌሰር ክጄተል አብይ ቃል ንግግራቸውን እንደማያጥፉም እርግጠኛ ናቸው። በቃላቸው እንደሚጸኑና የለውጥ መርሃቸውን እንደሚያከብሩ አልጠራጠረም። በዚህ ረገድ ለውጥ የሚያደርጉና ለለውጥ እንደቆሙ ጠቅላይ ሚኒስትር ነው የማያቸው። ይሁንና የምናየው ለውጦቹን ተቋማዊ የማድረጉ ሂደት መዘግየቱን ነው። ከግባቸው ለመድረስ የሚጓዙበትን ፍኖተ ካርታ ወይም ስልት በግልጽ ባለማሳወቃቸው ይተቻሉ። አንድ ሰው መሆናቸውን መገንዘብም አለብን። አንድ ሰው ናቸው። ድጋፍ ይፈልጋሉ። የሚፈልጉትን ድጋፍ ለማግኘት ግን ለመደገፍ መዘጋጀት አለባቸው። የኢትዮጵያን ፖለቲካዊ ምጣኔ ሀብታዊ፣ ማህበራዊ ጉዞ ለ27 ዓመታት በበላይነት የዘወረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ በብዙዎች እምነት አኩራፊ ነው። ከፓርቲው ባለስልጣናት አንዳንዶቹ ትግራይን ተጨምድደው ይዘው ለውጡን ለማደናቀፍ እስከ ማሴር ይደርሳሉ ተብለው ይታማሉ። የትግራይ መሪዎች ግን ሌላው የኢትዮጵያ ግዛት ከሞያሌ እስከ ቅማንት፣ ከነጆ እስከ ጅጅጋ በግጭት ውዝግብ ሲተራመስ የግዛታቸው ሰላም መረጋጋትን አስከብረው በመኖራቸው ይኩራራሉ። ተኩራሩም አፈሩ ለውጡን ባያደናቅፉ ለለውጡ ስኬት በሂደቱ ሙሉ ተሳታፊ መሆናቸውን የሚጠቁም ምግባር ግን ቢያንስ እስካሁን በግልጽ አልታየም። የገዢው ፓርቲ ኢህአዲግ አጋር የሚባሉት የበኒሻንጉል፣ የጋምቤላ፣ የአፋር፣ የሶማሌ፣ የሐረሪና የድሬዳዋ ገዢ ፓርቲዎች አንድም ገና ከለውጡ ጋር በቅጡ አልተዋወቁም፣ አሊያም ከአዲስ አበባና ከመቀሌ በሚደርሳቸው ተቃራኒ ትእዛዝ፣ ብዙዎች እንደሚሉት ግራ ቀኝ እንደዋዠቁ ነው። ሶስትም አድፍጠዋልም በል ሶስቱ ወይም ከሶስቱ አንዱ እውነት ሆነም ሐሰት፣ ባለፈው አንድ ዓመት ለውጡን ለማገዝ ብቁ አልነበሩም። ህወሀት በሚመራው መንግስት ክፉኛ ደቀው ብርሽ ጥርዥ ይሉ የነበሩት የሀገር ውስጥ ተቃዋሚ ፓርቲዎች የ27 ዓመታት አጀንዳቸው አንድም በጠቅላይ ሚኒስትር አብይ አህመድ ሁለትም በፖለቲካ አቀንቃኞች በመቀማቱ ጠቅላይ ሚኒስትሩ ለምሳም ለራትም ለድርድር ውይይትም ሲጠሯቸው አቤት ለማለት ከመጣደፍ አሊያም እንደ አብዛኛው ተራ ኢትዮጵያዊ መደመርን ከማቀንቀን ባለፍ ለውጡ ፈረንዳይስት የሚታገሉበት ስልት፣ እቅድ፣ ዝግጅት፣ ሀሳብም ያላቸው አይመስሉም። ጠቅላይ ሚኒስትሩ ነባር ህግና አዋጅ ሽረው ከውጭ የጋበዟቸው የፖለቲካ ፓርቲዎች አማጺ ይባሉ ሰላማዊ ታጋይ፣ አዲስ አበባን በረገጡ ማግስት አንዳቸው ከሌላቸው ወይም ከገዢ ኃይላት ጋር መወዛገብ፣ ደጋፊዎቻቸውን ማጋጨት፣ የጠቅላይ ሚኒስትሩን ድጋፍ ለማግኘት መራወጡ በእርግጥ ሰምሮላቸዋል። ምናልባት የአዲስ አበባን ክትፎና ቁርጥ አጣጥመው ይሆንም ይሆናል። የለውጡ እንጭጭ ፍሬ እንዲጎመራ አደረጉ የሚባል አስተዋጽኦን መጥቀስ ግን ሲበዛ ከባድ ነው። የግል ወይም ነጻ የሚባሉ መገናኛ ዘዴዎችንና ጋዜጠኞችን ከአቀንቃኞች ወይም ከማኅበራዊ መገናኛ ዘዴ የግል አስተያየት ሰጪዎች መለየት ሲበዛ ከባድ ሆኗል። የኢትዮጵያ ፕሮፌሰሮች ለጠቅላይ ሚኒስትሩ ማመልከቻ መጽሐፋቸውን አንብበናል። ከዋሽንግተን አዲስ አበባ መመላለሳቸውንም እናውቃለን። ይህም ይደገፋል። ጭናቅሰን፣ ነጆ፣ እስቴ፣ ጌዲኦ፣ ኮሬ፣ መተሐራ፣ አዋሳ ብቅ ብለው ለጠብ የሚጋብዙ ሰበብ ስሜት ምክንያቶቹን ለየጠበኞቹ ለማስረዳት የጣረ የየግጭት ሰለቦችን ለማጽናናት የሞከረ ምሁር፣ የሃይማኖት ሰባኪ ወይም ሌላ ኃይል ካለ እሱ ለኢትዮጵያ ሕዝብ በርግጥ ባለውለታ ነው። ሞያሌ ለአዲስ አበባ በጣም ሩቅ ነው። ቡራዩ ስንት ቀን ያጉዝ ይሆን? ለጋጣፎስ እዚያ ለመድረስ የአንጋቾች አጀቢ ጠይቅ ይሆን? ብዙዎች እንደሚሉት አብይ መሩት ለውጥ ከግብ እንዲደርስ ሁሉም መሳተፍ፣ የአብይ መንግስትም ሁሉም የሚሳተፍበትን ስልት ግልጽ ማድረግ አለበት። የመቀሌ ዩኒቨርሲቲ የፖለቲካ ሳይንስ አጥኚ መረሳ ፀሐይ እንደሚሉት ግን ኢትዮጵያ ውስጥ እውነተኛ ሰላም፣ ዲሞክራሲያዊ ስርዓትና ፍትህ እንዲሰርጽ የአሁኑ ግጭት፣ ቁርቆስ፣ ሽኩቻ መቆም አለበት። ደም አፋሳሹ ግጭት የሚቆመው ደግሞ አቶ መረሳ እንደሚያምኑት በድርድር ነው። በኢትዮጵያ እስካሁን ያሉ ጥያቄዎች በተለይም በዘመናዊት ኢትዮጵያ የብሔር ጥያቄ፣ የመደብ ጥያቄ እና የዲሞክራሲያዊ ስርዓት ግንባታ ናቸው ሶስቱም። ነገር ግን ሁሉም ወደ ስልጣን የሚመጡ መንግስታት ለፖለቲካ ስልጣን መጠቀሚያ ብቻ ነው ያደርጓቸው። ትልቁ ጥያቄ መሆን ያለበት የኢትዮጵያ ነባራዊ ሁኔታ የብሔር ኮንትራዲክሽን ነው። ስለዚህ መሪዎች ማድረግ ያለባቸው የሚመስለኝ የብሔር ኮንትራዲክሽን እንዴት እንፈተዋለን የሚል ኔጎሼሽን ነው መካሄድ የነበረበት። ጀዋር መሐመድ እንደሚለው ግን ድርድር፣ ውይይቱን መምራት ወይም ማዘጋጀት የነበረባቸው ልሂቃን ራሳቸው የደም አፋሳሹ ጠብ ግጭት ዘዋሬ መሆናቸው ነው እዳው ልሂቃኑ የሽግግሩ ሂደት ላይ ግልጽ የሆነ ውይይት ስምምነትና መተማመን ላይ አለመድረሳቸው የነሱ ትንሽ ከላይ መጋጨት፣ መኳረፍ፣ መቧቀስ ከታች በህዝብ መካከል ግጭትን እያስፋፋ እንደሄደ ነው የምናየው። ጠቅላይ ሚኒስትር አብይ ከውጭ መርሃቸው ብዙ ድጋፍ አድናቆትና ውዳሴ ያገኘው ከኤርትራ ጋር ያደረጉት የሰላም ስምምነት ነው። መለስ ካንጀት ይሁን ካንገት ሰላም ማውረድን ተናግረውታል። ኃይለ ማርያም ሆድ ሲያውቅ ቢባሉም አስመራ ለመሄድ ዝግጁ ነኝ ብለውታል። አብይ ያደረጉት ከም አስመራ ድማ ወደ አፈይ እዚያም ግን ፕሮፌሰር ከጂቴል ትሮንቮል እንደሚሉት አሁንም የሚቀር አለ። የሰላም ሂደቱ ማለት ከኤርትራ ጋር የተደረገው ስምምነት ሕጋዊ ማዕቀፍ ይጎለዋል። ሐምሌ ላይ አስመራ ውስጥ የመግባቢያ ሰነድ ተፈርሟል። ኋላ ጅዳ ውስጥ እንደገና ፈርመውታል። ይሁንና አስገዳጅ ሕጋዊ ሰነድ አይደለም። ስለዚህ ንግድ፣ ቀረጥ፣ ሸረፍ፣ ዜግነት፣ ጸጥታ፣ ወዘተ የሚመሩበት አዲስ የጋራ ስምምነት ይጎላል። አብይ ከአደባባይ የግድያ ሙከራ ተርፈዋል። መፈንቅለ መንግስት የመሰለ የጦር ሰራዊት ባልደረቦች ከበባን አክሽፈዋል። ፈተናው ግን በዚህ የሚያበቃ አይመስልም። በዚያ ላይ ደግሞ ትችት አይወዱም። ግን ከዚያች ወንበር ላይ እስካሉ ድረስ መተቸት፣ መወቀስ እርግጥ የሚቀርላቸው አይመስልም። ጠቅላይ ሚኒስትር ሲኮን በዚህ ህሳቤ አለቃ ሲኮን ትችትን ማስቀረት ከባድ ነው። ምንም ነገር ብታደርግ መተቸት አይቀርም። ስለዚህ ጠንካራ አመራር ያስፈልግሃል አሉ ፕሮፌሰሩ። ወፍራም ቆዳ ይስጣቸውን በላይ ይሆን ብቻ። ዘንድሮ ሊደረግ የታቀደው የህዝብና የቤቶች ቆጠራ ተሰርዟል። የተሰጠው ምክንያት በርካታ ህዝብ በመፈናቀሉ የሚል ነው። እርግጥ ነው የትግራይ መስተዳድር የመንግስት የማስፈጸም አቅም ደካማነት ብሎታል። ኢትዮጵያ በተፈናቃዮች ቁጥር ከዓለም አንደኛ የመሆኗ ዜና መቀሌ ያልደረሰ ይሆን? በመጪው ዓመት ምርጫ ይደረጋል ተብሏል። ይሰረዝ ይሆን አናውቅም። ሰውየው ግን ይሮጣሉ፣ ጊዜውም ይበራል። ዘንድሮ አምና ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።